ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። ዛሬ ሁለት ከመልካም መንፈስ የሚያገናኙ አነቃቂ ጉዳዮች እናነሳሳለን የመጀመሪያው ቆይታ ከሚሪያም አለሙ ጋር ያስተዋውቀናል ኢትዮጵያውያን ለሚያዘወትሯቸው ማህበራዊ መገናኛዎች ቤተኛ የሆነ ሰው ሚሪያም አለሙ እንግዳ አትሆንበትም በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት ዓመታት በላይ በዘለቅ አገልግሎቷ ብዙሀን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ለተጨማሪ ንግግርና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ከእሷ ጋር ያደረግነው ዘለግ ያለ ቆይታ ቀድሞ ይደመጣል። የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አይምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ተዩ ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና የሕይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለኝ። ከአራት ዓመት በላይ ይሆነኛል። ላሁን እንደ ጀምር ያነሳሳኝ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለው። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቅዝ ቪዲዮች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየው እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ፣ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊ ያለሽ፣ ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማውራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው፣ ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር በዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረ ኮሜንት አነባለሁ እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮው እያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን እራሱ ለማያውቁኝ ላላዩት ላልሰሙ መልዕክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንጭላቸው ነገሮች ከበር ለማድረግ እሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነውም። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታ ስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በስቷል የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የሚፈልገው ነገር በኛ ማህበረሰብ ላይ ብቻ አይደለም ያለው በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት እንምጣ፣ ምንም ይሆን ቋንቋችን፣ ምንም ይሆን መነሻችን በአብዛኛው የምናሳያቸው ጠሪዎች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል፣ ግን እኛ ጋር ብቻ አደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው፣ ከምን አንግል ቢያዩት ነው የሚሻለው እኔ ራሴ ካየሁት ማለት ነው። እኔም ቪዲዮዎች ፖስት ሳደርግ ትችቶችም ዘለፋዎችም ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ። እንዳልኩ ኮሜንቶች ስለማንም ያጋጥሙኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰለኝ ከየት ነው የሚመጣው ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው፣ ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው። ያ ሰው ሌላን ሰው ለመሳደብ ወይም ሌላን ሰው ለመዝለፍ የሚመችው እና ና እንደዛ የሚያደርጉ ሰዎች ካሉ ቀን የሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ፣ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ እራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች፣ እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም። መልሱ እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላም ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ውስጥ ለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው። እና በዛ ሚል በተቻለ አቅም በፍቅር እንመልስላቸው ለእነዚህ ሰዎች፣ በተቻለ አቅም በመልካም እንመልስላቸው እነዚህ ሰዎች። እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብለው አይደለም እስስ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም። ያልተፈለጉ ልምዶችን ለመተው የሚረዳን ነጥብ ምንድን ነው? ለሰው መናገር ፈቃደኛ ሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጽሐፍ ወይም ደግሞ ለምታምኑት ለሚቀርባችሁና፣ የት እየደረስክ ነው አደረግ ኮይ ብሎ ለሚናገራችሁ ሰው መናገር ነው። በስድስተኛነት ያ ተጠያቂነትን ያመጣ። ስለዚህ ያ ሰው ምን ይለኛል እንዴ? ሶሻል ሚዲያ ላይ ኩቦ ሙሉ ለጥፍ ያለው ሰው ምን ይለኛል ብለን እናደርገዋለን። ሚሪያም መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍይበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን እያገኘች ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪን ትችላለች? እሺ ውይ፣ በስመ አብ እንደሱ፣ በጣም ብዙ ናት። ሰው ምንድን ነው መሰለህ፣ የሚደርሱኝ አስተያየቶች መጀመሪያ እራሱ ጀምር ካለው እንጂ የምነጻ ነው እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር መጀመሪያ፣ የመናገሩ ነገር፣ የመሳደቡ ነገር ግን እኔ የተነሳሁበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ፣ እንዲሁም ህይወታቸውን ባልቀይር እንጂ ደቂቃቸውን እችን እኔ ላዳመጡበት ደቂቃ እሷን አስተካክልላቸው እላለሁ የሚለው እምነት ስለነበረኝ ከመጀመሪያ ትነሳ ሁሉ ጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምስጋና ካለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከል ሹ ቀየርሽ፣ ጥሩ ተሰማኝ፣ ተነሳሳው የሚል ነገር ካለ ትኩረት ይዛ ላይ ነበረ የማደርገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶ ነው ዘጠና ስምንት ፐርሰንት ማለት ይችላለው በጣም መልካም አስቴቶች ናቸው የሚደርሱኝ ሁሌ በሁሉም ሶሻል ሚዲያ ላይ ፕሊማት ሁሉም ያለው ሊንክድን፣ ፌስቡክ፣ ኢንስተግራም፣ ዩቲዩብ ፊድባክ ላይም አለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮ ብሻል የሚለው ከባድ ነው። በጣም ብዙ ስለደረሰኝ ግን አይንክ ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞሪ ያበረታትኛል። ምን ያህል ህይወታቸው እንደተቀየረ፣ ምን ያህል ለውጥ እንዳመጡ፣ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት በጨለማውም ሰዓት እንድቀጥል ያደርገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው። አስታውሳቸዋለሁ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ ያደነ ከሆነና ላይፍ ኮች ነኝ ወይም አሰልጣኝ ትንሽ ትንሽ ደግሞ ማማከር አገልግሎት እሰጣለሁ። በሱ ዙሪያ ደግሞ የሚሰጡኝ አስቴቶች የበለጠ ደስ ይሉኛል። ምንም የሰው ህይወት ሲቀየር አብሬያቸው ነው ቁጭ ብዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፒሪየንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስቴቶች ዌብሳይቱ ላይ አድርጌያቸዋለሁኝ። ከሱ ከኮችን ያገኘኋቸው እና በጣም ነው ደስ የሚለኝ። እና ማጆሪቲው መልካም አስቴት ነው ደስ ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው፣ ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል፣ አለን ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው አለን እና መናገር የሚችለውን ያወቀውን ያስረዳሃል፣ ያስተምርሃል። ፍትፋለ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም፣ ማለት በአብዛኛው ጊዜ አንተን እየጠየቅኩ ነው። አስተማሪ አይደለም በሚለው ለያዘው አይደለም ማለት ማጥናትም አለብህ አይደል? ያንተ እንትን መጨመር አለበት አይደል? ያንተ ጥረት መጨመር አለበት እንጂ አስተማሪም ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ። አስተማሪው ያለውን ልታስታውስ ትችላለህ። አንዳንድ ሰዎች በዛ ጎበዝ ናቸው፣ ግን እስከ መጨረሻው አያዛልቅም። በጣም ብዙ ሰዎች አውቃለሁ እንደሱ ለምን? የአንተ ጥረት መጨመር ስላለበት አይደል። አንተ ማጥናት አለብህ። አንተ ሌላ ነገር ተጨማሪ ማንበብ አለብህ። የሚሰጠን ሆምወርክ መስራት አለብህ አይደል። እንደዛ ስትሆን ነው ውጤታማ የምትሆነው። ልክ የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናው ስለስገባ አንድ ኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው ሰው እኔ ኢንተርቪው ወይም ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች። እንድነው ልልህ የፈለግኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሚሰጠው ነው ሰው ስለዚህ ጥያቄው እመልሳለሁ። በትክክል ላይ ሰው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልዕክት፣ ትምህርት በነገራችን ላይ እኔ አነቃቂ ንግግሮችን ይቻለ ለምናገረው አስተምራለሁ። በትክክል ላይ እዚህ ገብቼ ሳስተምር አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለው። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱንም ለማስገባት እሞክራለሁ እና እነዚህን ነገሮች መስማት ብቻ ዋጋ የለውም ግን ትምህርት እያስተማርን ነው እና ትምህርቱን ወስደ ምን ማድረግ አለብን ለውጥ ለማምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የሚታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልክት የሚሆን ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰርማ የሆነች አንድ ደቂቃ ምናምነች እና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ፣ ባለህ ነገር ባለህ አቅም ተነስ ስልህ ሰምተ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተ፣ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር ትንሿ፣ አንድ እርምጃ፣ አንድ ስቴፕ የምታስኬድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም ዋጋ የሚኖረው አክሽን ስንወስድ ነው፣ እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም ዓለሙ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነች። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ። እኔ እድሪት በጣም አመሰግናለሁ ሀብታሙ ስለጋበዝከኝ። ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁን በጣም ነው የማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ መጠየቅ ትችላላችሁ። ሜሪያም ቻናል ነው የሚባለው ቻናል ላይ ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠና ከፈለጋችሁ ከኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምችሉ ልጠይቁኝ ትችላላችሁ። በጣም አመሰግናለሁ። i Oh, much Oh, ኢትዮጵያ በማደጎ የተወሰደች የ12 ዓመት ሕፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችለው መጽሐፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከአንድ መቶ ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይነግራሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝ ሽቁ ይናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው፣ ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት አመት ልጅ አለቻቸው። ሌላ አንጀሊተስ ሌላ ለመጀመሪያ ጊዜ የተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለህ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone but I around think the world. እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ሥነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነፃ እንደሚያሰራጩ ኤልኖር ትናገራለች። and በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው ዓላማችን ግን አንድ ላይብራሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ አንድ መቶ አምስት ሺህ መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከእነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጽሐፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። I want for them to be able to experience the books that I experience. I want them to be able to travel into new worlds and to be able to write. ኢትዮጵያ ውስጥ ያሉ ህጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደ እኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድህረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ር ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳር እና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፤ ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ አንድ መቶ ሺህ መጽሀፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።

አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። መልካም ሳምንት ይሁንላችሁ። ደና እደሩ። ሳማ ክራዊ የደቹን አምቶለኝ